ጋቢና፣ ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምን አመሻችሁ? በዛሬ መስከረም 25 2011 ዓ ም ምሽት ዝግጅታችንን እናስተዋውቃችሁ። አስራ 11ኛው የኢህአዴግ ጉባኤ ጠቅላይ ሚኒስትር አብይ አህመድን በሊቀመንበርነት አቶ ደመቀ መኮንንን በምክትል ሊቀመንበርነት መረጠ። የአቋም መግለጫም አውጥቷል። ድርጅቱ ለውጡን በብቃትና በሚፈለገው ፍጥነት መርተን ወደ ግብ ለማድረስ በጋራ እንሰራለን። ሁለተኛ የአቋም መግለጫውን ያነበቡት የግንባሩ አባል የሆነው የአዴፓ ማዕከላዊ ኮሚቴ አባል እና የአማራ ክልል ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ንጉሱ ጥላውን ናቸው። ዘገባ ይኖረናል። በሌላ ዘገባ የኢትዮጵያን ሰብአዊ መብት ሁኔታ የሚገመግም ሰነድ ለተባበሩት መንግስታት ድርጅት የሀገራት ማገገሚያ መድረክ ቀረበ። ትንሽ አይን ያወጣ የሚመስል ራስን ያለ አግባብ ያለ ቦታው የመከላከል ስሜት ነበርና። አሁን ባለው የመንግስት ባህሪና ለውጥ እንዲህ ያለ መካረር፣ እንዲህ አይነት ድክመቶችም ሲነገሩት አሻፈረኝ የሚል የመንግስት ተወካይ ይኖራል ብዬ አልጠብቅም። ይሄ የመገማገሚያ መድረክ ላይ አንድ አብረው ያቀረቡት ስብስብ ለሰብአዊ መብቶች በኢትዮጵያ ዳይሬክተር የሆኑት አቶ ያሬድ ሀይለ ማርያም ናቸው። ይዘናቸዋል በሌላ ዘገባችን ኢትዮጵያውያንና ኤርትራውያን በደብረ ማርቆስ ምንም አይነት ቤቱ ሳይነካ ያው ከዚህ በፊት ብኬሪ ራሷ ሻይ የምጠጣባት የነበረች ብኬሪ ተሰቅላ ነው ግድግዳ ላይ ያገኘዋት። ሳያውሉ ሳያድሩ እኛም ብለው ነው የመጡት። ሀብት ንብረት እኮ አፍርተዋል አላቸው። ከዚህ የሚፈልጉት ነገር የለም። ሕዝቡ ነው የፈለጉት። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። ካለፈው ረቡዕ ጀምሮ በሐዋሳ ሲካሄድ የቆየው የኢህአዴግ 11ኛው ድርጅታዊ ጉባኤ ዛሬ በማጠናቀቂያ ቀኑ የግንባሩ ሊቀመንበርና ምክትል ሊቀመንበር ምርጫ አካሂዷል። በዚህ መሰረት ዶክተር አብይ አህመድ የግንባሩ ሊቀመንበር፣ አቶ ደመቀ መኮንን ደግሞ ምክትል ሊቀመንበር በመሆን በድጋሚ መመረጣቸው ታውቋል። ዛሬ በተካሄደው ምርጫ ከነበሩት አባላት መካከል ከ181 177 ሰዎች ተገኝተው ድምጽ ሰጥተዋል ከእነዚህም ውስጥ 176 ድምጽ በማግኘት ሊቀመንበር ሆነው የተመረጡት ዶክተር አብይ አህመድ ናቸው። ለምክትል ሊቀመንበርነት በተሰጠው ድምጽ ደግሞ 149 በማግኘት አቶ ደመቀ መኮንን ተመርጠዋል። ባለፈው መጋቢት ወር ላይ የጉባኤውን አድርጎ የነበረው ኢህአዴግ ቀደም ብሎ በፈቃዳቸው ስልጣናቸውን የለቀቁትን የቀድሞውን የግንባሩ ሊቀመንበር አቶ ኃይለማርያም ደሳለኝን ለመተካት ባደረገው ምርጫ ነበር ዶክተር አብይ አህመድ ለመጀመሪያ ጊዜ በግንባሩ ሊቀመንበርነት የተመረጡት። የአሜሪካ ድምጽ ሬዲዮ ጣቢያ ከሀውሳ ቋንቋ አገልግሎት ሰራተኞች መካከል ከግማሽ በላይ የሚሆኑትን ከስራ እንዳባረረ ወይም የስራ ዘመናቸውን እንዲያበቃ ሀሳብ ማቅረቡን ትላንት አስታወቀ። ቪኦኤ ከዚህ ውሳኔ የደረሰው ግለሰቦቹ ከአንድ የምዕራብ አፍሪካ ባለስልጣን ከአግባቡ ውጭ ክፍያ ተቀብለዋል ተብሎ የተካሄደባቸው ምርመራ ተከትሎ ነው። በፌዴራሉ መንግስት የሚታገዘው የዜና አገልግሎት ዳይሬክተሯ አማንዳ ቤኔት የተወሰደውን እርምጃ አስመልክቶ ጠቅላላ የቪኦኤ ሰራተኞችን በ ኢሜል አሳውቀዋል። በፌዴራሉ ሕግና መመሪያ መሰረት 15 የሀውሳ ቋንቋ አገልግሎት ሰራተኞች ከስራ እንዲሰናበቱ ወይም የስራ ዘመናቸው እንዲያበቃ ሀሳብ መቅረቡን ስንገልጽላችሁ ጥልቅ ሐዘን እየተሰማኝ ነው ብለዋል ዳይሬክተሯ አማንዳ ቤኔት። የአፍሪካ ክፍሉ ዋና ዳይሬክተር አቶ ንጉሴ መንገሻ በበኩላቸው ሲያስረዱ የቪኦኤ ሰራተኞች አግባብነት የሌለው የገንዘብ ክፍያ ከየትኛውም ወገን መቀበል የተከለከለ መሆኑን በግልጽ ይረዳሉ ብለዋል። የቪኦኤ ሀውሳ አገልግሎት ቅድሚያ ለናይጄሪያ ሰጥቶ በሚያስተላልፈው ስርጭት በሳምንት ሀያ ሚሊየን የኒጀር፣ ጋና፣ ቻድና ካሜሮን አድማጮችን ያዳርሳል። የ2018 የኖቤል ሰላም ሽልማት ለሁለት የሰብአዊ መብቶች እንዲጠበቁ ከፍተኛ አስተዋጽኦ ላበረከቱ ሰዎች ተሰጥቷል። አንደኛው ኮንጎ ዴሞክራሲያዊ ሪፐብሊክ ውስጥ በተፈጸመው የአስገዳጅ ወሲብ አመፃዎች ጉዳት የደረሰባቸው ነው የረዱት የማህፀን ሐኪም ዴሞስ ሙክዌ ናቸው። ሁለተኛው ኢራቅ ውስጥ በጽንፈኛው እስላማዊ መንግስት ነኝ በሚለው ቡድን ከተካሄደው ወሲብ ባርነት ያመለጡ የሰብአዊ መብቶች ታጋዩዋ የያዚድ ብሔረሰብ አባል ናዲያ ሙራድ ናቸው። አድማጮች አጠር ያሉትን የዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማ ስንሻገር እንላችኋለን። ጋቢና የምትከታተሉት የጋቢና ቪኦኤ ጉዟችንን ነው። አስራ አንደኛው የኢህአዴግ ጉባኤ ጠቅላይ ሚኒስትር አብይ አህመድን በሊቀመንበርነት አቶ ደመቀ መኮንንን ደግሞ በምክትል ሊቀመንበርነት መርጧል። በድምፅ አሰጣጡ ጠቅላይ ሚኒስትር አብይ አህመድ ከ177ቱ ድምፆች 176 አግኝተዋል። ምክትል ሊቀመንበር አቶ ደመቀ መኮንን ደግሞ 149 ድምጽ በማግኘት ምርጫው ተጠናቋል። ከዚህ በተጨማሪም ኢህአዴግ ማምሻውን ጉባኤውን ሲያጠናቅቅ ባለሰባት ነጥብ የአቋም መግለጫ አውጥቷል። መግለጫውን ያነበቡት የ ግንባሩ ድርጅት አባል የሆነው የአዴፓ ፓርቲ ማዕከላዊ ኮሚቴ አባልና የአማራ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁን ናቸው። እንግዲህ በዚህ መግለጫ ላይ እንደተነበበው ዴሞክራሲን በማስፋት እና ሀገራዊ መግባባትም ለመፍጠር የበርካታ ስራዎች መሰራታቸውን ከዚህም አንጻር የፖለቲካ ምህዳሩን ለማስፋት የመድብለ ፓርቲ ስርዓት እንዲጠናከር ለመስራትም ግንባሩ ቃል መግባቱን ተናግረዋል። በአንዳንድ የሀገሪቱ ክፍሎች የዜጎች መብት ጥሰት የሚስተዋል መሆኑን ጠቅሰው የህገ በላይነት እንዲረጋገጥ የማንነት ጥያቄዎችም ከጎረቤት ሀገራት ጋር በህግ አግባብ እንዲፈቱ ማድረግ፣ ምርታማነትን ማሳደግ የሚሉ ነገሮችን አንስተዋል። እስቲ አንደኛ ብለው ከአቋም መግለጫዎች ውስጥ ያነበቧቸውን እንስማ። በሀገራችን ህዝቦች አነሳሽነትና በኢህአዲግ መሪነት ሀገራችን ወደ ተስፋ ሰጪ የለውጥ ምዕራፍ ገብታለች። ይህ የለውጥ ምዕራፍ የፈነጠቀው የተስፋ ብርሃን በኢትዮጵያውያን ልብ ውስጥ መነቃቃትን ከመፍጠሩን ባሻገር ለዘመናት ተኮራርፈው የዘለቁ ወገኖች እንዲታረቁ፣ የታሰሩ እንዲፈቱ፣ የተለያዩ እንዲገናኙ በማድረግ ብሔራዊ መግባባት ከፍ እንዲል ትልቅ አስተዋጽኦ እንዳበረከተ በጉባኤያችን ታይቷል። በመሆኑም በሀገራችን እየተመዘገበ ያለው ለውጥ ህዝባዊ፣ ህገ መንግስታዊ እና ኢህአዴጋዊ መሆኑ ላይ በመተማመን ለውጡ እንዳይቀለበስ የጉባኤ ተሳታፊዎች የየራሳችንን ታሪካዊ ኃላፊነት መወጣት እንዳለብን የጋራ አቋም ወስደናል። ኢህአዴግ እንደ ግንባር ጠንካራ ያስተሳሰብ አንድነት በመያዝ ከአሰራር ከአደረጃጀትና ከአመራር ግንባታ አንጻር ያሉበትን ጉድለቶች ፈትሾ በማስተካከል እንዲሁም ጥናት ላይ በመመስረት የርዕዮተ ዓለም ማልማትና ማሻሻልን ከግምት ውስጥ በማስገባት ድርጅቱ ለውጡን በብቃትና በሚፈለገው ፍጥነት መርተን ወደ ግብ ለማድረስ በጋራ እንሰራለን። ሁለተኛ አቶ ንጉሱ ጥላውን ሁለተኛ አካሉበት ሰባት ነጥቦችን ይዘረዝራሉ። በዚህ መግለጫም ላይ የተለያዩ አካላትን እየጠቀሱ ከኢህአዴግ ጋር የሚኖራቸውን ቀጣይ የስራና የስራ ሂደት ተናግረዋል። ለምሳሌ በዲፕሎማሲው መስክ የኢትዮርትና ኤርትራ ግንኙነት በተመለከተ ስርዓት አልበኝነትን ለማስወገድ የሕግ የበላይነትን ለማረጋገጥ እና እንደዚህ አይነት ዜጋ ለመፍጠር ወጣቶችን በተመለከተ ንግግር አድርገዋል። መላ ሕብረተሰቡንም የተመለከተ ንግግር በዚህ መግለጫ ላይ ተካቷል። ምሁራን በእውቀታቸው ሀገራቸውን እንዲያግዙም በዚህ መግለጫ ተጠይቋል። ከዚህ ቀደም በኢህአዴግ ጉባኤ ላይ የተቃዋሚ ወይም የተፎካካሪ ፓርቲ አባሎችን በቀጥታ የሚመለከቱ ንግግሮች ሲደረጉ አይስተዋሉም ወይም አይደመጡም። በዚህ መግለጫ ግን የተቃዋሚ ፓርቲዎችንም በተመለከተ ንግግር አድርገዋል። የተከበራችሁ የተፎካካሪ ፓርቲዎች ምንም እንኳን የተለያየ ፖለቲካ አቋም ቢኖረንም የሀገራችን ሕዝቦች የመልማት ሰብአዊና ዲሞክራሲያዊ መብቶቻቸውን ማረጋገጥ የጋራ አጀንዳዎቻችን መሆናቸውን በውል እንገነዘባለን። እስካሁን ባለው ጊዜ በጥላቻና በመጠፋፋት ፖለቲካ በመጠመዳችንና በጠላትነት በመታያየታችን ብዙ ዕድሎች አምልጠውናል። ስለሆነም ወቅቱ የሚጠይቀውን አንድነትና የአብሮነት መንፈስ በመተጋገዝ እና በመርህ ላይ የተመሰረተ ትግል በማድረግ ሀገራዊ ለውጡ ወደ ላቀ ደረጃ ለማሸጋገር በሚደረገው ጥረት የበኩላችሁን ገንቢ ሚና እንድትጫወቱ ጥሪያችንን በአክብሮት ስናቀርብላችሁ የፖለቲካ ምህዳሩን የሚያሰፉ ተቋማትን አሰራሮችንና አደረጃጀቶችን በማሻሻል ምቹ ሁኔታ ለመፍጠር በቁርጠኝነት ለመስራት የተዘጋጀን መሆናችንን እንገልጽላችኋለን። የሕግ አካላትም የሕግ የበላይነትን በሀገሪቱ እንዲያረጋግጡ ጥሪ ቀርቧል። አድማጮች፣ ይህንን ዜና የተመለከተ ዝርዝር ዘገባ ከምሽቱ ሶስት ሰዓት ላይ ይዘን እንመለሳለን። ወደሚቀጥለው ዘገባችን ነው የምናልፈው። በየአራት አመቱ ለሚካሄደው የተባበሩት መንግስታት የሰብአዊ መብት ምክር ቤት የኢትዮጵያን ሰብአዊ መብት አያያዝ ሁኔታ ለመገምገም የሚያስችል ሰነድ ቀረበ። ሰነዱን ያቀረቡት ዘጠኝ የዓለም አቀፍና የሀገር ውስጥ ታዋቂ የሰብአዊ መብት ተሟጋች ድርጅቶች ናቸው። ከእነዚህ ድርጅቶች አንዱን ስብስብ ለሰብአዊ መብቶች በኢትዮጵያ ዳይሬክተር አቶ ያሬድ ኃይለማርያም ጽዮን ግርማ አነጋግራቸዋለች። በየአራት አመቱ በሚካሄደው የተባበሩት መንግስታት የሰብአዊ መብት ምክር ቤት መድረክ ላይ ኢትዮጵያ ለሶስተኛ ጊዜ ተሳታፊ ሆና ትቀርባለች። በዚህ ጉባኤ ላይ ውይይት የሚደረገው ከ አንድ መቶ ዘጠና ሰባት በላይ የዓለም ሀገሮች መካከል እንደሆነ ከዚህ ቀደም የነበሩት ውይይቶች ያሳያሉ። አገራቱ የሰብአዊ መብት አያያዛቸውን በሚመለከት ሪፖርት የሚያቀርቡበት እንዲሁም የሚቀርብባቸውን ወቀሳና ትችት አዳምጠው የሚያሻሽሉትን አሻሽላለሁ የሚሉበት፣ ያልተስማሙትን ደግሞ ምክንያታቸውን ገልጸው አለመስማማታቸውን የሚያስረዱበት ስብሰባ ነው። አገራቱ እንዲያሻሽሉ የሚነገራቸውን ምክረ ሀሳብ የሚቀርበው በሰብአዊ መብቶች ዙሪያ የሚሰሩ ድርጅቶች አጠናቅረው በሚያቀርቡት ሪፖርት መሰረት ነው። ከዚያም እንግዲህ ከአራት ዓመት በኋላ ተመልሰው ሲመጡ አሻሽለው እንደሆነም ወይም ደግሞ የባሰ ሁኔታ ተፈጥሮ እንደሆነ ይተያያሉ ይገማገሙበታል እና ከአራት ዓመት በኋላ ዘንድሮ ለሚደረገው ሪፖርት ዘጠኝ የሚሆኑ ድርጅቶች ኢትዮጵያን በተመለከተ ሰነድ አደራጅተው አቅርበዋል። ከነዚህም ውስጥ አንዱ መቀመጫውን ብራስልስ ያደረገ ስብስብ ለሰብአዊ መብቶች በኢትዮጵያ የተሰኘ ድርጅት ይገኝበታል እና ዳይሬክተሩ አቶ ያሬድ ኃይለማርያም ስለቀረበው የሰነድ ይዘትና ተያያዥ ጉዳዮች ነው ላነጋግሮት በስልክ መስመር ላይ የሚገኙት አቶ ያሬድ በዚህ በተባበሩት መንግስታት የሰብአዊ መብት ምክር ቤት ጉባኤ ላይ ኢትዮጵያ ለሶስተኛ ጊዜ ነው የምትቀርበው። ሁለት ጊዜ በቀረበች ጊዜ በሰብአዊ መብት ጉዳይ አያያዞች ላይ ጠንከር ያሉ ትችቶች ተሰንዝረውባት ነበር። የተወሰኑትን ተቀብላ የተወሰኑትን ደግሞ ሳትቀበል፣ እንዲያውም የማስታውሰው በሁለት ሺ አስር ላይ ስትሳተፍ ሰብአዊ መብት ጉዳዮችን በሚመለከት አንድ መቶ ሀምሳ ዘጠኝ ጉዳዮች እንድታሻሽል ተነግሯት ዘጠኙን ተቀብላ ሌላውን ግን ሳትቀበል እንደቀረች ሲዘገብ ቆይቷል እና አሁን እንግዲህ ይሄ ከነዚህ በኋላ ለሶስተኛ ጊዜ የምታቀርቡት ነው እና በማሻሻል ደረጃ አሻሽላለች ብላችሁ የገመገማችሁት የሰብአዊ መብት ሁኔታ አለ በዚህ ሰነድ ላይ? አዎ ኢትዮጵያ በሁለተኛው የግምገማ ጊዜ ወደ መቶ ሰላሳ ሶስት የሚሆኑ አስተያየቶች እና ምክር አዘል ማሳሰቢያዎች ተሰጥቷታል። እኛ ያተኮር ነው በተወሰኑት በፖለቲካ እና በሲቪክ መብቶች ላይ ስለሆነ በአርባ ዘጠኙ ላይ ነው ትኩረት አርገን የሰራ ነው። አብዛኛው ከዚህ ከኢኮኖሚ ከማህበራዊ ከባህል መብቶች ጋር በተያያዙ የቀረቡባትን አብዛኛዎቹን አስተያየቶች የመቀበል አዝማሚያ አለ በእነዚህኛዎቹ ላይ የተወሰኑ ለውጦች አይተናል። የፖለቲካ እስረኞች እንዲለቀቁ ተደጋግሞ የቀረበው ጥያቄ አሁን በቅርቡ በሀገሪቷ በታየው የፖለቲካ ለውጥ ምክንያት መልስ አግኝቷል። አብዛኛዎቹ የፖለቲካ እስረኞች ተፈተዋል። ሁለተኛ የፖለቲካ ምህዳሩ በተወሰነ ደረጃ ክፍት እንዲሆን እድል ተፈጥሯል። የመንግስት ባለፉት አመታት የጸረ ሽብር ህጉን መጠቀሚያ በማድረግ የሀሳብን የማግለ የመግለጽን ነጻነት ያፍን ነበር። ጋዜጠኞች በዛ ህግ ይከሰሱ ይታሰሩ ነበር። የፖለቲካ ፓርቲ አመራሮች ተመሳሳይ ችግር ይገጥማቸው ነበር። ያ እንዲቆም የቀረበው ጥሪ በተወሰነ ደረጃ ህጉ ገና ባይሻሻልም ግን በዛ ህግ ምክንያት የታሰሩ ጋዜጠኞች፣ የተከሰሱ ጋዜጠኞች፣ የፖለቲካ አመራሮች ተፈተው እንደውም ሽብርተኛ የተባሉ ድርጅቶች ሁሉ ያ የተለጠፈባቸው ስም ሁሉ እንዲነሳ ተደርጓልና እነዚህ እነዚህ ነገሮች እንደ በጎ መሻሻል አድርገን ገልጸነዋል። ሌላው ደጋግሞ ይቀርብ የነበረው ጥያቄ የጸረ ሽብር ህጉ፣ የበጎ አድራጎት ድርጅቶችን የሚመለከተው የማህበራት ህግ፣ የሚዲያ ህጉ ጭምር እንዲሻሻሉ እንዲለወጡ ድጋሚ ማሳሰቢያ ሲቀርብ ባለፉት ግምገማዎች ኢትዮጵያ አልቀበልም ትል ነበረ። አሁን በለውጡ ዶክተር አብይ ጠቅላይ ሚኒስትሩ በአደባባይ ወጥተው እነዚህ ህጎች እንዲሻሻሉ እንጥራለን ብለዋል። ይህንን ህግ ሊገመግም የሚችል አንድ ኤጀንሲ ማቋቁመው ስራ እየተሰራ ነው። ይሄ እንደ በጎ ጅምር ነው ብለን ይሄንንም ጠቁመናል። እንዳሉት ቀደም ብለው እንደጠቀሱት የተሻሻሉ ያላችኋቸውን አካታችኋል። ያልተሻሻሉ መሻሻል ይገባቸዋል። ከዚህ በኋላ ተመልሳ እንግዲህ ከአራት ዓመት በኋላ ኢትዮጵያ በዚህ ጉባኤ ላይ ስትገኝ አሻሽላ መቅረብ ይገባታል ብላችሁ ያቀረባችሁት በምክረ ሀሳብ ደረጃ የጠቆማችሁት ምንድን ነው? በምክረ ሀሳብ ደረጃ የጠቆምናቸው ነገሮች ጎ አድራጎት ድርጅቶች የሚተዳደሩበት ህግ በአስቸኳይ እንዲሻሻል፣ ይሄ ህግ በስራ ላይ በዋለበት ጊዜ ውስጥ ፍቃዳቸውን የተነጠቁ ያለ አግባብ ስራቸውን እንዲያቆሙ የተደረጉ በመብት ጉዳይ ላይ እየሰሩ የነበሩ እና በዚህ ህግ ምክንያት ወደ ሌላ አቅጣጫ እንዲያተኩሩ የተደረጉ ድርጅቶች ሁሉ በአስቸኳይ ወደ ነበሩበት መደበኛ ስራቸውን እንዲሰሩ፣ ፍቃዳቸውም ተነጥቆ ከሆነ እንዲመለስ ማሳሰብ ያቅርበናል። ሁለተኛ፣ የጸጥታ ሀይሎች አሁንም ጭምር አሁን በቅርብ ጊዜ በአዲስ አበባ ውስጥ በተደረገ ሰልፍ ላይ ሰዎች ተገለዋል። ጋምቤላ ላይ ሰዎች ተገለዋል። ስለዚህ ይሄ ሀሳባቸውን አደባባይ ወጥተው የሚገልጹ ዜጎችን አላስፈላጊ የሆነ ኃይል በመጠቀም የማጥቃቱ የጸጥታ ኃይሎች እርምጃ በአስቸኳይ እንዲቆም እነዚህ የጸረ ሽብር ሕጉ የሚዲያ ሕጉ ጨምሮ ሌሎችም በዜጎች መብት ላይ ማዕቀብ የሚጥሉ እና ኢትዮጵያ በዓለም አቀፍ ደረጃ የታጣሉባትን ግዴታዎች ሰብአዊ መብትን በማክበር ደረጃ የተጣሉባትን ግዴታዎች እንዳታከብር እንቅፋት የሆኑ ሕጎች በአስቸኳይ እንዲሻሻሉ ጠይቀናል። በሰብአዊ መብት ተሟጋቾች ላይ የሚደረጉ ወከባዎች አሁንም አልፎ አልፎ ይታያሉ። እነዚህ መቆም አለባቸው። እነዚህም አሳስበናል። አቶ ያሬድ እንግዲህ እንደሚታወሰው ቀደም ሲል የነበረው ሁለቱ ላይ ኢትዮጵያ ጠንካራ ወቀሳ በሀገራቱ በመሪዎቹም ጥያቄ በሚነሳበት ጊዜ ጠንካራ ወቀሳ ቀርቦባት በምላሹም የተካረሩ ውይይቶች እንደነበሩ ይታወሳልና አሁን ደግሞ እንግዲህ በመግቢያው ላይ ያን ጊዜ ከተነሱት ውስጥ በተለይ እስረኞችን መፍታት ተቃይ ተግባራት መፈጸም እንደዚህ መቆም ተሻሻሉ ያሏቸው ነጥቦች አሉ። እና በዚህኛው ስብሰባ ምን ምን ይጠብቃሉ? እንግዲህ ያኔም ነገሮቹ እንዲካረሩ ያደረገው በወቅቱ የነበረው የመንግስት ባህሪ ነው። በዓለም አቀፍ ደረጃ በማስረጃ ተደግፎ እንዲህ አይነት ችግር አለብህ ሲባል አያገባችሁም፣ የውስጥ ጉዳይ ነው፣ ይህን አንክይርም፣ ኢትዮጵያ ውስጥ በሰዎች ላይ የማሰቃየት ተፈጽሟል ሲባል አልተፈጸመም ብለው ይከራከሩ የነበሩ ትንሽ አይን ያወጣ የሚመስል ራስን ያለ አግባብ ያለ ቦታው የመከላከል ስሜት ነበር እና አሁን ባለው የመንግስት ባህሪና ለውጥ እንዲህ ያለ መካረር፣ እንዲህ አይነት ድክመቶችም ሲነገሩት አሻፈረኝ የሚል የመንግስት ተወካይ ይኖራል ብዬ አልጠብቅም። ስለዚህ ድክመቶቻቸውን በጸጋ የሚቀበሉበት የተሻሻሉትንም ነገሮች ሲመሰገኑ እሱንም እንደ ጥሩ ትምህርት የሚወስዱ የመንግስት ተወካዮች ይሳተፉበታል ብዬ ነው የምጠብቀው። የስብስብ ለሰብአዊ መብቶች በኢትዮጵያ ዳይሬክተር አቶ ያሬድ ኃይለማርያም ለሰጡን ማብራሪያ እናመሰግናለን። እንግዲህ ጉባኤውና ውይይቱ ከተደረገ በኋላ ደግሞ ሁሉንም የጎንዮሽ የሚመለከታቸውን ሰዎች ይዘን ለውይይት ተመልሰን እንመጣለን። ለዛሬ በአሜሪካ ድምጽ ስም አመሰግናለሁ። እኔም እድሉን ስለሰጠሽን አመሰግናለሁ። ወደሚቀጥለው ዘገባችን ነው የምናልፈው የደብረ ማርቆስ ከተማ ነዋሪዎች ከ20 ዓመት በፊት ጥለውት የሄዱትን ሀብትና ንብረት ጠብቀውና ተንከባክበው በማቆየት ለኤርትራውያን ሰሞኑን አስረክበዋል አስቴር ምስጋናው ተጨማሪ አላት ነገሩ እንዲህ ነው አቶ ተስፋ ሚካኤል ግደኝ ገና የስምንት ዓመት ታዳጊ እያሉ ነበር ከአስመራ ወደ ደብረ ማርቆስ የመጡት የልጅነት የወጣትነት ብሎም የጉልምስና ጊዜያቸውን በጥሩ ማህበራዊ መስተጋብር ከደብረ ማርቆስ ከተማ ነዋሪ ጋር አሳልፈዋል ዉሉ አድሮ ግን በ99 ዓ ምት በኢትዮ ኤርትራ ጦርነት ምክንያት ወደ ኤርትራ ይሰደዳሉ። ያኔ የከተማዋ ነዋሪ አንብቶ ነበር የሸኛቸው። ዛሬም ከሀ ዓመት በኋላ አንብቶ ተቀበላቸው። ንብረታቸውንም አንዷን ሳያጎል አስረከቧቸው። ግብር ማርቆስ ለመግባት 12 ኪሎ ሜትር ሲቀረን ጨሞጋ በሚባለው ቦታ ላይ ስንደርስ መኪኖችና ህዝቦች በጥሩ ሁኔታ አቀባበል ተቀበሉን። በጥሩ ሁኔታ ቤታችን አስገቡን። በእውነት ነው ምላችሁ ህዝቡም በጎች አርዶ ጠበቀን። ቤታችንን አስገቡን። በእውነት በእውነት ካልጠበቅ ነው በላይ ነው የቆየን ሁኔታ። አቶ መድህን ግደይ ሌላው ከአስመራ የመጡ የደብረ ማርቆስ ከተማ ነዋሪ የነበሩ ሰው ናቸው። የሀያ አምስት አመት ወጣት እያለሁ ነበር ደብረ ማርቆስ የመጣሁት ይላሉ። ሁሉን ነገር አወቅሁ። ዜናው በሙሉ ማለት ዜና ያደኩ ከሀያ ዓመት በፊት በወቅቱ በተፈጠረው የፖለቲካ ጉዳይ ኤርትራውያን ናችሁ ተብለን ምንም ማያጠፋ ነው ነገር የለም፣ የበደል ነው ነገር የለም፣ በዜግነት ብቻ በመሆናችን ብቻ ከዶባንቆስ ተባረን ወጣን። አንድ ጋቢ ነው ያኔ ይዤ ወጥቼ ሌላ አይፈቀድልም ተብዬ ነው፣ አንድ ጋቢ እሷም ለመኝታ ለመንገድ ለበረሃ ምትሆን ተብላ ነው የተፈቀደችልኝ። ያችን ጋቢ ይዤ ነው ወደ ወደ ኤርትራ ሄድኩኝ። በዚህ ሀያ ዓመት ውስጥ ምንም አይነት ኮሚኒኬሽን አልነበረንም። ግንኙነት የለም፣ ቴሌፎን ተቋርጧል፣ ደብዳቤም ፖስታ የለም። ሰውም የሚመጣም የመሄድም አልነበረም። ሁሉ ወፍም ራሷ አትወጣ ማትወጥ ጋር በመም የነበር በዛን ሰዓት። ግን ቅርብ ጊዜ በቅርቡ ጊዜ ነው ማለት ወደ አንድ አመት አካባቢ ይሆናል። ቴክኖሎጂ ባፈራው መንገድ በኢንተርኔት አልፈን አልፈን እንገናኝ ነበረ። ስለ ሰላምታ ምናምን እንለዋወጥ ነበር። ስለ ቤቱ ስለምናምን ጠይቃቸው ነበረ። ቤቱ በጣም ጥሩ እንዳለ ይነግሩናል። ምንም አይነት ቤቱ ሳይነካ ያው ከዚህ በፊት ብኬሪ ራሷ ሻይ የምጠጣባት የነበረች ብኬሪ ተሰቅላ ነው ግድግዳ ላይ ያገኘዋት። አንድ ነገር ሳይነካ የደብሮ ማርቆስ ሕዝብና የአካባቢው የቀበሌ ሰባት ነዋሪዎች በደንብ ተንከባክቦ አቆይሉን። ቤቱን ያለ እርጅና በስተቀር ምንም የሆነ ነገር የለም። እርጅና ደግሞ ቤት አይደለም። ሰው ያረጃል፣ ይሞታል። ያለ ጉዳይ ጉጉት ስለነበረ ነው ወደዚህ ለመምጣት። ታስሮ እንደተፈታ ውሻ ነው የሮጥ ነው። ሌላ ምን ደስታው በጣም ስለተሰማ በጣም ስለተሰማ ነው። በደብረ ማርቆስ ከተማ ዜሮ ስድስት ቀበሌ ነዋሪ የሆኑት አቶ አይን አዲስ ፈቃዱ በተለይ ከአቶ ተስፋ ሚካኤል ጋር ከብሔራዊ ውትድርና ጀምሮ እንደሚተዋወቁና በጓደኝነትም ክፉውንና መጥፎውን አብረው ያሳለፉ የቁርጥ ቀን ጓደኛ እንደሆኑ በሲቃ ይናገራሉ። ሲሄዱ ልናደርገው የምንችለው ነገር የለም ቁሞ ከማንባት በስተቀር። አሁን ደግሞ ደስታ ነው፣ ደስታ ያስለቅሳል። በትግራይ ክልል በሽሬ እንደስላሴ ግዳጃችንን ጨርሰን ዛሬ ሞትን ነገ ስንል አገራችን ገባን። አገራችን ገብተንም እኔ ዳግም ዘመቻ ሲሄድ እሱ ወንድሜ እዚህ መቅረቱ ሙያ ተምሮ ጠብቆ አሁን ለምበላው እንጀራ ያበቀኝ እሱ ነበር። ግን ጊዜ ነው ወቅት ነው። ምንም ማድረግ አትችልም። አሁን ደግሞ ተመስገን፣ ሁሉን አየን። እኔ በሕይወት ይኖራሉ ብዬ ፈጽሞ አላስብም፣ አላልመውም ነበረ። ግን እንደ ድገት እንደ ዱብዳ አንዱ ወንድማችን መንቃታቸውን ሰምቶ በስልክ ሲያበስርልን ይሄ ነው ብዬ ልነግርህ አልችልም የአካባቢውን ህብረተሰብ ይመኘው ነበረ ድምፃቸውን መስማት ነው መኖራቸውን ማረጋገጥ ነበር እነሱ ግን ሳይውሉ ሳያድሩ እኛም ብለው ነው የመጡት ሀብትን ንብረት እኮ አፍርተዋል አላቸው ከዚህ የሚፈልጉት ነገር የለም ህዝቡ ነው የፈለጉት ወንድምነትን ነው ስለዚህ እግዚአብሔር የተመሰገነ ይሁን የአካባቢያችን ህብረተሰብም እልል ብሎ አልቅሰው እንደሸኛቸው እልል ብሎ ተቀብሏቸዋል በእናቱ ተስፋ ሚካኤል መምጣት የተደሰተው አብሮ ያደገው የሀገሬው ሰው ብቻ አይደለም ከአስመራ ተነስተው ደብረ ማርቆስ እስኪደርሱ ድረስ በየከተማው ያገኙት ኢትዮጵያዊ ጭምር እንጂ። ደሴ ላይ ስንደርስ የደሴ ህዝብ ሲም ካርድ አላገኘንም ነበር፣ ከየት ነው የምናገኝ ብንላቸው፣ እንዴ ከየት ነው የመጣችሁ ብሎ ታድገዋን በማየት ሲም ካርዱን ቴሌኮሙኒኬሽን ሂደው በእውነት በስማቸው ተመዝግቦ እንኩል እናንተ ሌላም ይገባቸዋል ብለው ሲም ካርድ ሰጡን። ደብረ ብርሃን አደርን። እዛም ደግሞ የምናውቃቸው ሰዎች ስለነበሩ በጣም ተቀበሉን። ሌሎችንም የዛ ሀገር ተወላጆችም አናቃቸው ነበረ። የመኪናዋን ታርጋ አድርጋ በማየት ከኋላኋላችን ተከትለው ከየት ነው የመጣቸው? አለ አሉን። ከአስመራ ነው የመጣን አልናቸው። ምን እንተባበራቸው አሉን። አልጋ ነው የምንፈልገዋል ነው ወሰዱን። ቆንጆ መኝታ ቤት አሳዩን። እዛ አደርን። ምን እንተባበራቸዋለን? በቃ አሁን መሽቶ ስላለ ነገ ንገና ተል በነጋታው ተቀጣጥረን ሻሂ ጠጣን፣ ቡና ጠጣን። አስተናገዱን። ከዚያም በራያ शाही बुन्ना ये ने नेहमतान ታርጋዋን ሳይዋት አያናግሩንም። ታርጋዋን ሳይዋት ብቻ ይመጣሉ ወደኛ። ከታርጋዋ ጋር ተጠግተው ፎቶግራፍ ይነሳሉ። ምክንያቱም እንደዛ አይነት ታርጋ ያለው መኪና አይተው ስለማያውቁ በጣም ነው የተደሰቱ። እኛ እንደዛ አይነት ነገር አላወቅንም። ተከፈተ እንዴ መንገዱ ምናምን እያሉ ከታርጋዋ ጋር መኪናዋ ጋር የተነሱ እኛ የምንጠጣውን ቡናና ምንበላውን ደግሞ አትከፍሉም እናንተ፣ እኛ ራሳችን ምንከፍለው እያሉ ራሳቸውን ነው እየከፈሉ የመጣ ነው ማለት ነው። በአቀባበል ስነስርዓቱ ላይ ከከተማው ነዋሪዎች በተጨማሪ የከተማው ከንቲባና ምክትል ከንቲባው ተገኝተዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ልጅነት በጦርነት መካከል የተሰኘው ቤተ መዘክር በዓለማችን በጦርነት ሳቢያ ህይወታቸውን አደጋ ላይ የወደቀውን ህጻናት ታሪክ ብቻ ቁልጭ አድርጎ የሚያሳይ ብቸኛው በቤተ መዘክር ነው። በቦስኒያ የነበረው ጦርነት ከተጠናቀቀ ከሁለት አስርት አመታት በኋላ በሳርጄቮ እንደ አውሮፓውያን አቆጣጠር በ2017 ዓ ም ነበር የተመሰረተው። በጦርነት ውስጥ ያለፉ ህጻናትን የህይወት ጉዞ የሚያስቃኘው አጋር ጊዜያዊ ቤተ መዘክር ደግሞ በዩናይትድ ስቴትስ ዋሽንግተን ዲሲ በዚህ ወር መጀመሪያ ለተመልካች ለእይታ ክፍት ሆኗል። ባልደረባችን አዝራ ዶል ቤሪ ከጦርነቱ የተረፉና በሙዚየሙ የሚገኙትን ቁሳቁሶች ያሰባሰቡ ግለሰቦችን የቤተ መዘክሩን አስፈላጊነት ጠይቃለች። መስታወት አረጋው ታቀርበዋለች። አዲሱ ቤተ መዘክር በጦርነት መከራ ውስጥ ላለፉ ሰዎች ልብ በእጅጉ ቅርብ ነው። በዋሽንግተን ዲሲ የተከፈተው ልጅነት በጦርነት መሀል የተሰኘው ጊዜያዊ ቤተመዘክር የግለሰቦችን የግል ንብረቶች የተለያዩ መረጃዎችና በጦርነት ውስጥ ያደጉ ህጻናት ታሪኮችን ይዟል። ከነዚህ መካከል አንዷ ከለበሰችው ልብስ በተጨማሪ ትከሻዋ ላይ የደረበችውን ሳትጥል ዩናይትድ ስቴትስ የደረሰችውን የመሊና ስሊምቤጎቪክ ታሪክ ይገኝበታል። የቦስኒያ ስደተኞች ነበርን። በ1993 እንደ አውሮፓውያን አቆጣጠር ነው ወደዚህ የመጣ ነው። በሕይወት እስካለሁ በፍጹም ከእጄ መነጠል የማልፈልገው ለእኔ ውድ የሆነው ይህ ብርድ ልብስ ነው። ስመጣ ከኔ ጋር ነበር። ብርድ ልብስና በጣም ያረጄ ቴዲ ቤር አሻንጉሊት ይዤ ነበር አሁን አሻንጉሊቱን ለልጅ ሰጥቻታለሁ። እነዚህ ሁሉ ወደ ዩናይትድ ስቴትስ ስመጣ ለእኔ በጣም ውድ ማስታወሻዎች ናቸው። ቤተ መዘክሩ ከጦርነቱ የተረፉ አዳጊዎች ታሪካቸውን ለዓለም እንዲያካፍሉ እድል ከፍቶላቸዋል። ዊላን፣ የጆርጅ ዋሽንግተን ዩኒቨርሲቲ ተማሪ። ከጦርነቱ የተረፉ ልጆችን ታሪክ ስሰማ ይህ ለመጀመሪያ ጊዜ ነው። በጣም ነው የተሰማኝ። እንደ ገባኝ ሌሎች ሰዎችም ይህንን ማወቅ ይኖርባቸዋል። ኢላና ኦሰር የጆርጅ ዋሽንግተን ዩኒቨርሲቲ ተማሪ፣ የጦርነትን አስከፊነት በተደጋጋሚ ብንሰማም ከራሳቸው ከህፃናት አንደበት ግን ሰምተን አናውቅም። ይህ ደግሞ ችግርን ተቋቁሞ የመኖር አቅማቸውን በአጽንኦት ያሳያል። ፋሊ ቡዶክ በካምቦዲያ ረዥም ሀረግ ካለው ቤተሰብ ነበር የተወለደችው። አሁን ግን እሷ ከሁለት እህቶቿና ከእናቷ በስተቀር የተቀሩት ዘመዶቿ በሙሉ በጅምላ ዘር ጭፍጨፋ ሕይወታቸው አልፏል። ታሪኬን ለእህቴ ልጅ ለተሰጣት የትምህርት ቤት የቤት ስራ በአንደበቴ አጋርቻለሁ። በዚህ ደግሞ ለሁሉም ማጋራቱ አስፈላጊ ይመስለኛል ምክንያቱም በጦርነት መሀል የልጆች ህይወት ምን ገጽታ እንዳለው መነገር ይኖርበታል። እኔ ከእነዚህ ልጆች መካከል አንዷ ነኝ። በካምቦዲያ በሺ ዘጠኝ መቶ ሰባዎቹ በኩመርዥ የስልጣን ዘመን የአምስት አመት ልጅ ነበርኩ። ቤተመዘክሩ በሳራጂቮ ከተከፈተ ጀምሮ ከሶሪያ ከዩክሬን ና በቅርበት ከተገኙት ከቦስኒያ ና ከካምቦዲያ ጦርነቶች የተረፉ የህጻናት ቁሳቁሶችን ሰብስቦ በዩናይትድ ስቴትስ ለእይታ አቅርቧል። የቤተ መዘክሩ መስራች በዩናይትድ ስቴትስ ከተመሳሳይ ቤተ መዘክሮች ጋር በጋራ ቤተ መዘክር ለማቋቋም ፍላጎት እንዳላቸው አስታውቀዋል። ጃስሚኒንኮ ሃሊሎቪክ በዩናይትድ ስቴትስ የልጅነት በጦርነት መሀል ቤተመዘክር መስራች ናቸው። ከጦርነቱ የተረፉት የህይወት ተሞክሯቸው ለዓለም ትምህርት መሆን እንዳለበት ያምናሉ። ስለዚህ ለጎብኚ ሁሉ ይህ መልእክታቸው እንዲደርስ ይፈልጋሉ። ሜሊና ከቦስኒያ ወደ ዩናይትድ ስቴትስ የተሰደደች ናት። ምናልባት ጎብኚዎች የተጻፉትን ቃላቶች አጣርተው ማንበብ ወይም የነበረውን ስሜት ላይረዱት ይችል ይሆናል። ነገር ግን የባሌት ዳንስ ጫማዎችን፣ አሻንጉሊቶችን እንዲሁም በጦርነት መሀል ያለፈች ልጅ ለእናትነት በቅታ ለልጆቿ ታሪኳን ስትናገር ስለ ጉዳዩ አሳሳቢነት የበለጠ መረዳት ይኖርብናል። ጦርነትንም በፍጥነት ማቆም መቻል አለብን። በጦርነት መሃል ያለፉ የሕይወት ታሪካቸውን ለሌላው መንገሩ ጠቃሚነት እንዳለ ሆኖ ከዚያ በላይ ግን አሁንም እነሱ ያለፉበትን የጦርነት መንገድ ሌሎች ሕጻናት እንዳይደግሙት ጋሻ መሆን እንደሚገባ ይናገራሉ። አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብረልን የቆየው ሞክቢል ያቢሮ ነው። የስርጭት መሀንዲሱ ቻውስተን አብሮን ነበረ። ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።